የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 4 2015 ዓ.ም ዝግጅታችን ጀመረ። ጤና የተባበሩት መንግስታት ድርጅት በኢትዮጵያ 11 ሚሊዮን ሰዎች የአስቸኳይ ምግብ ድጋፍ ያስፈልጋቸዋል ሲል አስታወቀ። ገርጋር ሰኬስ፣ አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት አራት ነጥብ አንድ ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል። የኦሮሚያ ክልል አደጋና ስጋት አመራር ቢሮ ባልደረባ አቶ ቤኛ ዱሬ የተረጂዎች ቁጥር መንግስታት ድርጅቱ ከገለጸው ያነሰ መሆኑን ይናገራሉ። የዚህ ዜና ዝርዝር በአብይ ርሳችን ይቀርባል። በትግራይ 70 ሺ አባላቶቼ ያሉበትን አላውቅም ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የዚህም ዜና ዝርዝር በምሽቱ ተካቷል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁም ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ጠቅላላ ጉባኤ እንዳላደርግ ተከለከልኩ ሲል ቅሬታ ማቅረቡን አስታውቀዋል። ጉባኤው እንዳይደረግ የከለከለው የኦሮሚያ ፖሊስ መሆኑንም በሆቴሉ እንደተነገረው ፓርቲው ገልጿል። የፓርቲውን ክስ በተመለከተ ከአዲስ አበባ የሚሆን ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ኬኔዲ አባተ ዝርዝሩን ይዟል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ አዲስ አበባ በሚገኘው ጋምቤላ ሆቴል ትናንት መጋቢት 3 2015 ዓ.ም ሊያደርግ የነበረውን ጉባኤ እንዳያደርግ መከልከሉን የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ሲዩም ለአሜሪካ ድምፅ ተናግረዋል። የፓርቲው አመራሮች፣ የጠቅላላ ጉባኤ አባላትና የምርጫ ቦርድ ታዛቢዎች በጠዋት ለጉባኤው በሆቴሉ ከተገኙ በኋላ ሆቴሉ ከበላይ አካል በመጣ ትእዛዝ መሠረት ላስተናግዳቸው አልችልም ብሎ እንደመለሳቸውም ነው ያብራሩት። ጋምቤላ ሆቴል ነው አዳራሽ መያዝ ነው ከሚመለከተው አቃላት ፈቃድ ይዘናል። ከምርጫ ቦርድ ደብዳቤ ይዘናል። አዲስ አበባ ከተማ አስተዳደርም በዚሁ ደብዳቤ ይዘናል። ነገር ግን ከላይ በመጣ ትእዛዝ በኦሮሚያ ፖሊስ እና ደህንነት እና የተለያዩ የጸጥታ አካሎች እዚህ ቦታ ባልደራስ ጠቅላላ ጉባኤ እንዳደርግ የሚል ከፍተኛ የሆነ ትእዛዝ ስለተሰጠን ቢያደርጉ ኃላፊነቱ እናንተ ትወስዳላችሁ ስላሉን በጭራሽ ልናደርግ አንችልም ብለው ከፍተኛ የሆነ ተማጽኖ አድርገንባቸው ነበረ ግን ፈቃደኛ ያልሆነ እዚያ ሆቴላቸው በር ላይ ጠቅላላ ጉባኤ አባላት ባሉበት ጋዜጠኞች ባሉበት መግለጫ ሰተን ተሰናብተናል። ጉዳዩን ለምርጫ ቦርድ አሳውቃችኋል አሳውቀናልኝ። ይህም እራሳቸው ምርጫ ቦርድን ጠይቀዋቸዋል። ሁለት ታዛቢ ልከው ነበር ምርጫ ቦርድ ማነው የተከለከላቸው? የበላይ አካሉ ማነሱም የሚገሩ ብለው ጠይቀዋቸው ነበረ። ከኦሮሚያ ፖሊስ እንደከለከሏቸው ነው ለእነሱም የተናገሩትም። ጋምቤላ ሆቴል በበኩሉ በማህበራዊ መገናኛ ብዙኃን በኩል ባሰራጨው መረጃ ከባልደራስ ፓርቲ የስራ ትዕዛዝ እንዳልተቀበለ የገለጸ ሲሆን ድርጅቱ ስብሰባውን እንዳያስተናግድ የከለከለ የጸጥታ አካልም ሆነ የመንግስት አካል የለም ሲል አመልክቷል። ወይዘሮ ቀለብ ስዩም በዚህ ጉዳይ ላይ አስተያየታቸውን ሰጥተውናል። ሆቴሉ በራሱ እንደገና አሁንም የፀጥታ አካላት ተጽዕኖ ስላደረጉበት በተጽዕኖ ምክንያት አሁን ያወጡት እንደገና ሌላ ሀሰተኛ መረጃ እየሰጠ ነው። በእርግጥ ይህም ሰነዶችም ስላሉ የሰዎች ማስረጃም ስላሉ ራሱ ምርጫ ጎድም ስላለ በህግ ክፍላችን ነገ ወደ ክስ የምናመረው ይሆናል። ጉዳዩን በተመለከተ ከምርጫ ቦርድ፣ ከአዲስ አበባ ፖሊስና ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ የሚመለከታቸው አካላት ስልክ ባለመነሳቱ ለጊዜው ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ስብሰባ መከልከሉን ገለጸ። ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ውይይት መከልከሉን ገለጸ። ፓርቲው በከተማይቱ ህዝባዊ ስብሰባ ለማድረግ ጠይቆ የተከለከለው በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ መሆኑን አስታውቋል። የመዕለ ከተማ ፖሊስ ጽፈት ቤት በበኩሉ ፓርቲው ያስፈቀደውም ሆነ የተከለከለ ስብሰባ የለም የሚል ምላሽ ሰጥቷል። ሙልጌታ አጽበሃ አጭር ዘገባ ልከዋል። ውድብ ናጽነት ትግራይ በመቀለ ከተማ ትናንት እሁድ መጋቢት 3 አስራ 2015 ዓ.ም በሆቴል ውስጥ ለማካሄድ ያቀደው ህዝባዊ ውይይት መከልከሉ የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ ለአሜሪካ ድምፅ ገልጸዋል። ፓርቲው ተመሳሳይ ህዝባዊ ውይይት እንዳያካሂድ ሲከለከል ባንድ ወር ውስጥ ይህ ለሁለተኛ ጊዜ ነው ብለዋል። ሊያካሄደው ያቀደው ስብሰባ አስመልክቶ ፓርቲው ለከተማው ፖሊስ ጽህፈት ቤት ማሳወቁ ነው ዶክተር ደጀን የገለጹት። ስብሰባው ሊካሄድ በታቀደበት ሆቴል ስንሄድ፣ ግን በሆቴሉ አመራሮች በአስተዳደር አካላት ፍቃድ ያላወጣ እንዳታስተናግዱ ስለተባልን ስብሰባውን ማካሄድ አትችሉም ተብሎ ተነግሮናል ብለዋል። በዚህም በስብሰባው ሊሳተፉ የመጡ በርካታ ተሳታፊዎችና የፓርቲው አመራሮች እንዲመለሱ ተደርጓል ሲሉ ተናግረዋል። የህዝብ ግንኙነት ኃላፊው ይህ ተግባር ህወሀት በሚቆጣጠረው አካባቢ ብቻውን ህዝባዊ ስብሰባ ለማካሄድ ስለሚሻ የተፈጸመ ነው በማለት ወቅሰዋል። የሆነ ያለው ነገር እስካሁን ሲሆን ከነበረው የተለየ አይደለም። አላማውም የትግራይ ህዝብ የተለየ የፖለቲካ አማራጭ፣ የሀሳብ አማራጭ እንዳይኖረው ለማሰን፣ የሆነ ቡድን የስልጣን እድሜ ለማራዘም ብቻ ሲባል ህዝቡ ሀሳብ ከሰማ የወደቀበት ጭቃ እንዲያውቅ ይደረጋል እና ያንን ውድቀት ሪኮግናይዝ ካደረገ ደግሞ በዚህ ውድቀት የዳረገው ፓርቲና የሆነ ቡድን ተጠያቂ እንዳያደርግ እስካሁን ሲሆን ከነበረው የተለየ ነገር አይደለም። እንዲሁም ተቃዋሚ ፓርቲዎች ሰላማዊ የትግል ስልት እንዳይጠቀሙ የሚያደናቅፍ ነው ብለዋል ዶክተር ደጀን። ውድብ ናጽነት ትግራይ ተከልክ ያለው ያለው ሊያካሄደው ያቀደው ስብሰባ አስመልክቶ ምላሽ የጠየቅናቸው የመቅለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ፓርቲው ስብሰባ ለማካሄድ አላስፈቀደም እኛም አልከለከልንም ብለዋል። እንዲሁም ፓርቲው መንግሥት የለም እያለ ለአስተዳደሩ አላስፈቅድም ብለዋል ያሉ ሲሆን እኛ ደግሞ የሚያስተዳድረን መንግስት አለን ሲሉ ተናግረዋል። ፓርቲው የእኛ ስም በተደጋጋሚ ከሚያጠፋ ሕጉን አክብሮ ፍቃድ አውጥቶ በስርዓት ሊስተናገድ ይገባል ሲሉ ኮማንደር ወልዳይ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቅለም። ሞዛምቢክና ማላዊን በመታው ሳይክሎን ፍሬዲ በተሰኘው ከባድ ዝናብና አውሎ ንፋስ ቢያንስ አስራ አምስት ሰዎች መሞታቸው ተገለጸ። ሁለቱ አገሮች የተመቱት ከደቡብ አፍሪካ ምድር እየተገፋ በመጣ ነፋስና ከባድ ዝናብ መሆኑንም ባለስልጣናቱ ዛሬ ሰኞ በሰጡት መግለጫ አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት የጸጥታው ምክር ቤት ልዑካን በዲሞክራቲክ ኮንጎ ያደረጉትን የሶስት ቀናት ጉብኝት ትናንት እሁድ ማጠናቀቃቸው ተመልክተዋል። ልኡካኑ በኮንጎ ሰሜናዊ ግዛት ኪቩ ክፍለ ግዛት በኮንጎ መንግስት ኃይሎችና ኤም23 በተባሉ አማጽያን መካከል ሲካሄድ የቆየው ውጊያ የሚያበቃበትን ፖለቲካዊ መፍትሄ ትኩረት እንዲሰጠው ለማሳሰብ መሆኑ ተገልጸዋል። አማጽያኑን ትደግፋለች የሚል ክስ የቀረበባት ሩዋንዳ የተባለውን ክስ አስተባብላለች። በዩናይትድ ስቴትስ የካሊፎርኒያ ግዛት ባለስልጣናት ህገወጥ ፍልሰተኞችን በከባድ ጭጋግ ውስጥ ሲያጓጉዙ የነበሩ ሁለት ጀልባዎች በመገለበጣቸው ቢያንስ ስምንት ሰዎች መሞታቸውንና ይህም በአሜሪካ የባህር ዳርቻ የህገወጥ አስተላላፊዎች ታሪክ ውስጥ እጅግ አስከፊው መሆኑን ተናግረዋል። በአንደኛው ጀልባ ውስጥ የነበሩት አንዲት ስፓኒሽ ቋንቋ ተናጋሪ ሴት ባለፈው ቅዳሜ የዘጠኝ አንዳንድ አደጋ ጊዜ ጥሪ ስልክ በመደወል ከሳንዲያጎ ከተማ በስተ ሰሜን 24 ኪሎ ሜትር ርቀት ላይ በሚገኘው የጥቁር ባህር ዳርቻ በተነሳ ማዕበል ሌላኛው ጀልባ መገልበጡን ሪፖርት ማድረጋቸው ተመልክተዋል። ሴትዮዋ እንዳስታወቁት በተገለበጠው ጀልባ 15 ሰዎች፣ እሳቸው በነበሩት ውስጥ ደግሞ ስምንት ሰዎች እንደነበሩ ተናግረዋል። ጠረፍ ጠባቂዎችና የሳንዲያጎ አደጋ ጊዜ ሰራተኞች የስምንት አዋቂዎችን አስክሬን ከውሃ ውስጥ ማውጣት ቢችሉም ይሁን እንጂ ተጨማሪ ጉዳተኞችን የማፈላለጉን ስራ የነበረው ጭጋግ አስቸጋሪ ማድረጉ ተመልክተዋል። የሳንዲያጎ ከተማ እሳት አደጋ መከላከያ እና የነፍስ አድን ክፍል ኃላፊ ጄምስ ገርትለንድ አደጋው ከስከዛሬው የከፋ መሆኑን ይናገራሉ። ለቤተሰቦቻቸውና በህገ ወጥ ተላልፈው ለተወሰዱት ሰዎች የተሰማኝን ሐዘን ገልጻለሁ። ይህ በካሊፎርኒያ የባህር ታሪክ በእርግጥም ደግሞ እዚህ ሳንዲያጎ ከተማ ውስጥ ከደረሱት አሳዛኝ የባህር ላይ አደጋዎች ሁሉ እጅግ የከፋው ነው። የዘጠኝ አንዳንድ የአደጋ ጥሪውን ስልክ የደወሉትን ሴት ጨምሮ ሌሎች በህይወት የተረፉት ሰዎች ሳያመልጡ እንዳልቀረ ተነግረዋል። ባለሥልጣናቱ ሴትየዋ የሚገኙበትን አድራሻ ማወቅ አለመቻላቸውም ተገልጸዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የአገሪቱ ሁለት ትላልቅ ባንኮችን የአገልግሎት ስርዓት መፋለስን ተከትሎ በዛሬ ዕለት መንግስት ሁኔታውን ለመቆጣጠር ስላደረገው እርምጃ ንግግር ያደርጋሉ። ኤደን ገረመው በዚህ ዙሪያ በጆንስፒር ስፒር የተሰናዳውን ዘገባ እንደሚከተለው ታቀርበዋለች። ፕሬዚዳንት ጆ ባይደን ትላንት እሁድ ባደረጉት ጋዜጣዊ መግለጫ ለዚህ ውጥንቅጥ መንስኤ የሆኑትን ሁሉ ተጠያቂ እንዲሆኑ በቁርጠኝነት እንሰራለን ያሉ ሲሆን አያይዘውም ይህን መሰል ሁኔታ ውስጥ ደግመን እንዳንገኝ የግዙፍ ባንኮቻችንን ደንቦችን ማጠናከራችንን እንቀጥላለን ብለዋል። በካሊፎርኒያ ሲልከን ቫሊና መቀመጫውን ኒውዮርክ ባደረገው በሲግኒቸር ባንኮች ገንዘባቸውን ተቀማጭ ያደረጉ ግለሰቦች ሰኞ እለት ገንዘባቸውን በሙሉ ማግኘት እንደሚችሉም የዩናይትድ ስቴትስ የገንዘብ ሚኒስቴር አስታውቋል። ተቆጣጣሪዎቹ በሲልከን ቫሊና በሲግኒቸር ባንኮች ላጋጠመው ኪሳራም ግብር ከፋዩ ማህበረሰብ የሚሸከመው ምንም አይነት እዳ የለም ብለዋል። የዩናይትድ ስቴትስ የፋይናንስ ተቆጣጣሪዎች ከሲልከን ቫሊ ባንክ የፋይናንስ ደህንነት ጋር ተያይዞ እጅግ ብዙ ተገልጋዮች ገንዘባቸውን በአንድ ጊዜ ማውጣታቸውን ተከትሎ በባንኩ እንቅስቃሴ ላይ ገደብ አድርገዋል። በአንድ ጊዜ የ200 ቢሊዮን ዶላር ንብረት ኪሳራ የደረሰበት የሲልከን ቫሊ ውድቀት በሀገሪቱ ታሪክ ውስጥ ሁለተኛ ሆኗል። ባንኩ በሀገሪቱ የንግድ በተለይም ደግሞ የቴክኖሎጂ ተቋማት ላይ መዋለ ነዋይን በማፍሰስ ከፍተኛ የሆነ ተሳትፎ ነበረው። በተመሳሳይ ሲግኒቸር ባንክም ክሪፕቶከረንሲን ጨምሮ አብዛኞቹ ደንበኞቹ በቴክኖሎጂ ዘርፍ ላይ የተሰማሩ ነበሩ። ባንኩ መቶ ሚሊዮን ዶላር የሚያወጣ የንብረት ኪሳራ የተከተለበት ሲሆን ይህም በሀገሪቱ የኪሳራ ታሪክ ውስጥ ሶስተኛ ደረጃን ይዟል። ሁለቱም ባንኮች የወለድ ተመኖች በማሻቀባቸው ተጎድተዋል። ይህን ተከትሎም ከፍተኛ የባንኩ ንዋይን የያዙ ቦንዶችና ለመያዣነት በዋስትና የሚያገለግሉ መኖሪያ ቤቶች ደህንነቶች ላይ ያለው የገበያ ዋጋ በእጅጉ ተጎድቷል። የእንግሊዝ ባንክ ሰኞ እለት ባወጣው መግለጫም ሲልከን ቫሊን ለማረጋጋት የባንክ አገልግሎቶችን ቀጣይነት ማረጋገጥ በዩናይትድ ኪንግደም የቴክኖሎጂ ዘርፍ ላይ የሚደርሰውን መስተጓገል በመቀነስ የአገልግሎት ስርዓቱን ቀጣይነት ለማረጋገጥ እና በፋይናንስ ስርዓቱ ላይ እምነት እንዲኖር ለማገዝ የዩናይትድ ኪንግደም ቅርንጫፍ የሆነው ግዙፉን ኤችኤስቢሲን መሸጡን አረጋግጧል። ባንኩ አያይዞም ገንዘባቸውን በባንኩ ተቀማጭ ያደረጉ ደንበኞች ገንዘብ ደህንነቱ እንደተጠበቀና ባንኩም አሁንም በመደበኛ አገልግሎቱ መቀጠሉን በመግለጫው አስታውቋል። ምስራቅ ዩክሬን የባክሙት አካባቢን ለመቆጣጠር ለወራት በዘለቀው ትግል በሁለቱም ወገኖች የሚካሄደው ከባድ ውጊያ ዛሬ ሰኞም መቀጠሉ ተነግረዋል። የብሪታንያ መከላከያ ሚኒስቴር ባደረገው ግምገማ የሩሲያ ዋግነር ልዩ ወታደራዊ ቡድን አብዛኛውን የምስራቅ ባክሙት አካባቢዎች ሲቆጣጠሩ፣ የዩክሬን ኃይሎች ደግሞ የምስራቁን ክፍል መቆጣጠራቸውን አመልክተዋል። ሩሲያ የዶናባስን ግዛት ለመቆጣጠር ላላት አጠቃላይ ግብ ባክሙትን መቆጣጠር እንደ ቁልፍ ኢላማዋ አድርጋ መያዟ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 4 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የአበይር ዘገባችን እንለፍ። የተባበሩት መንግስታት ድርጅት የሰብአዊ ርዳታ ጉዳዮች አስተባባሪ ኦቻ በኢትዮጵያ አስራ አንድ ሚሊየን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው አስታወቀ። ድርጅቱ አርብ እለት ባወጣው መግለጫ በሀገሪቱ የተከሰተው ድርቅ በዚህ አመትም አሳሳቢ ሆኖ እንደሚቀጥል የገለጸ ሲሆን በኦሮሚያ ክልል ብቻ ስድስት ሚሊየን በላይ ህጻናት፣ እንስሳት በድርቁ መሞታቸውን ድርጅቱ ይፋ አድርጓል። የክልሉ መንግስት በበኩሉ ሰብአዊ ድጋፍ ው ቁጥር አራት ነጥብ ሁለት ብቻ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አለው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች ባወጣው በዚህ ሪፖርቱ በተለይ ደቡብ፣ ደቡብ ምስራቅና ማዕከላዊ ደቡብ ኢትዮጵያ ከሚኖሩ 24 ሚሊዮን በላይ ነዋሪዎች 11 ሚሊዮኑ ለምግብ እጥረት የተጋለጡ መሆናቸውን ገልጸዋል። ከ2012 ዓ.ም ማብቂያ ጀምሮም 6.8 ሚሊዮን በላይ የቤት እንስሳት በድርቁ ማለቃቸውን እሞች አስታውቋል። በድርቁ ለተጎዱ አካባቢዎች ድጋፍ የሚያደርጉ ድርጅቶች ተጨማሪ ድጋፍ እንደሚያስፈልጋቸው ማሳሰቢያ የሰጠው ወቻ በተለይ የድርቅ ተጎጂዎች ድጋፍ ሰጪዎች ከጠየቁት 39 ሚሊዮን ዶላር ውስጥ ከሁለት ሚሊዮን በላይ ዶላር በፍጥነት ማግኘት እንዳለባቸው አሳስበዋል። ድጋፍ ያስፈልጋቸዋል በሚል ከተለዩት 17 ሚሊዮን ሰዎች ውስጥ የተወሰነ የነፍስ አድን እርዳታ ያገኙት 11 ሚሊዮን ብቻ መሆናቸውን የገለጸው ውጫ የገንዘብ ድጋፍ አለመኖር፣ የተረጂዎች ተደራሽ ቦታ አለመገኘትና የአጋር ሰብአዊ ድርጅቶች መታጣትን በምክንያትነት ጠቅሷል። የኦሮሚያ ክልል አደጋ ስጋት ስራ አመራር ቢሮ ባልደረባ አቶ ቤኛ ድሬሳ የተረጂዎቹ ቁጥር በተባበሩት መንግስታት ድርጅት የሰብአዊ ረድኤቶች ጉዳዮች አስተባባሪ ከተጠቀሰው ቁጥር ያነሰ መሆኑን ይናገራሉ። ጋርጋር ሰኬስ ከንጅረን አመ ከናንጅ ኤመርጀንሲ አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት አራት ነጥብ አንድ ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል። የእርዳታ አሰጣጥ መጓደልን በተመለከተ ከፌዴራሉ መንግስት ሲመጣ የነበረው ድጋፍ ይቆራረጥ ነበር። እኛ ግን 6 ሚሊዮን የሚል አሃዝ አናውቅም። ያለን 4.2 ሚሊዮን ነው። ከነዚህ ውስጥ 3.2 ሚሊዮኑ የድርቅ ተጎጂዎች ናቸው። የተቀሩት ደግሞ በጸጥታ ችግር የተፈናቀሉ ናቸው። የተባበሩት መንግስታት ስለ እርዳታው መጓደል ያወጣው መረጃ በሚቆራረጠው የእርዳታ አቅርቦት ሊከሰት ይችላል። ነገር ግን እየተሰጠ የነበረው ድጋፍ መልካም የሚባል ነው። አቶ በኛ መንግስት ቅርብ ጊዜ ለድርቅ ተጎጆቹ ላልባለው ድጋፍ ማሰባሰብ ጥሪ ከ850 ሚሊዮን በላይ ብር የሚገመት እርዳታ መሰብሰቡንም ተናግረዋል። ወሌ ገላ ሪሶርስ ሞቢላይዜሽን ጀሜ ወንጌን ኩን ሙደት በቅርብ ጊዜ ከግልና መንግስታዊ ድርጅቶች እንዲሁም ከግለሰቦች ጭምር የተሰበሰበው እርዳታ እስካሁን ከ7200 ኩንታል በላይ የምግብ እህል በጥሬ ገንዘብ ደግሞ ከ210 ሚሊዮን ብር በላይ ነው። ይህ በአጠቃላይ በገንዘብ ሲሰላ ከ850 ሚሊዮን ብር በላይ የሚሆን እርዳታ መሰብሰብ ችለናል። ይህ በጣም ትልቅ ሀብት ነው። ይህ እርዳታ እንዳይመዘበርና ለተጎጂዎች በትክክል እንዲደርስ ከፌዴራል ጀምሮ እስከ ታችኛው መዋቅር አዲስ ኮሚቴ አዋቅረናል። አቶ ቤኛ የተባበሩት መንግስታት አሁንም በዚህ ዓመት የእርዳታ አቅርቦቱና ፍላጎቱን በተመለከተ አውጥቷል ያሉትን ቅድመ ጥንቃቄ አስመልክቶ ሲናገሩ፣ ድርቁ በእርግጥ አሁንም አሳሳቢ ቢሆንም የሰብአዊ ድጋፉ ግን አሁንም ከመንግስት እጅ የሚወጣ አይደለም ብለዋል። እንደ አቶ ቤኛ ድሬሳ በኦሮሚያ ክልል የሴፍትኔት መርሃ ግብር ተጠቃሚዎችን ጨምሮ ላለፉት ስድስት ወራት ብቻ ከ1.7 ቢሊዮን በላይ የሚገመት የተለያዩ እርዳታ ለ4.1 ሚሊዮን በላይ ተረጂዎች ተሰጥተዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ረዴት ጉዳዮች አስተባባሪ ኦቻ ባለፈው አመት ከእርዳታ ፈላጊዎቹ ውስጥ 21 በመቶ የሚሆኑት የመጠለያ ድጋፍ 50 በመቶ የሚሆኑት የምግብ ድጋፍ፣ 22 በመቶ 100 የሚሆኑት የኃይል ሰጪ ምግቦች ድጋፍንና፣ አሁንም 50 በመቶ የሚሆኑት የመጠጥ ውሃ አለማግኘታቸውን በሪፖርቱ ላይ አመልክተዋል። ሪፖርቱ አያይዞም በገንዘብ ድጋፍ መታጣትና በጸጥታ ችግሮች በሶማሌ ክልል እርዳታ ከሚፈልጉ 5.4 ሚሊዮን በላይ ህዝብ 32 በመቶው፣ በኦሮሚያ እርዳታ ከሚፈልጉ 6 ሚሊዮን በላይ ህዝብ 34 በመቶ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል እርዳታ ከሚፈልጉ 2.1 ሚሊዮን በላይ ህዝብ 38 በመቶው እስካለፈው ናሰውር ብቻ እርዳታ እንዳላገኙ ይፋ አድርገዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕሱን ነበር የተከታተላችሁት። ወደ ትንታኔው መጽሄት እናልፋለን። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል የነበሩ ሰባ ሺህ አባላቶቹ የት እንዳሉ እንደማያውቅ አስታወቀ። የኮንፌዴሬሽኑ ፕሬዚዳንት አቶ ካሳሁን ፎሎ ለአሜሪካ ድምጽ ባደረጉት ቃለ መጠይቅ በትግራይ በጦርነቱ ምክንያት ከተለያዩ ኢንዱስትሪዎች የተበታተኑ አባላቱ የት እንደሚገኙና በምን ሁኔታ ላይ እንዳሉ ለማወቅ የሚያስችል የዳሰሳ ጥናት ይደረጋል ብለዋል። የኮንፌዴሬሽኑ አባላት በትግራይ ክልል ጉብኝት ማድረጋቸውን የገለጹት አቶ ካሳሁን በ አካል የተመለከቷቸው ፋብሪካዎች ሙሉ በሙሉ የወደሙ መሆናቸውን ጠቅሰዋል። ገብረ ሚካኤል ገብረ መድኅን ዝርዝራለሁ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 21 አባላትን የያዘ ቡድን በትግራይ ክልል ጉብኝት ማድረጉን የተናገሩት የተቋሙ ፕሬዚደንት አቶ ካሳሁን ፎሎ ቡድኑ በውቅሮ ከተማ የሚገኙትን የሸባ ቆዳ ፋብሪካንና ሰማያታ እብነበረድን እንደጎበኘ ገልጿል። በፋብሪካዎቹ ደርሷል ያሉትን ጉዳት ሲያስረዱም እንግዲህ ሁለቱን ስናይ ሙሉ በሙሉ መቶ ፐርሰንት ነው የወደመው። ሼባ ሌዘር ኢንዳስትሪ ወደ አንድ ሺህ ሁለት መቶ ሰራተኛ የነበሩት አንድ ሺ ሁለት መቶ ሰራተኛ ማለት ቢያንስ አማካይ አምስት ቤተሰብ ቢኖረው ወደ ስድስት ሺ የምጠጋ ሰው የሚያስተዳድር ድርጅት ነው ማለት ይቻላል። የነበረው ፋብሪካው ሙሉ በሙሉ ወደመ ስንል እንደዚህ በአውሮፕላን ጥቃት ብቻ ተመቶ ኦር ተዋጊዎች ስታኮሱ በተኩስ መሃል የተመታ ብቻ ሳይሆን እያንዳንዱ ውስጥ ተገብቶ ስታይ በፈንጂ ነው በሙሉ የፈነዳው እና የወደመው ማለት ነው። አንድም ተጠግኖ ስራ ላይ የሚውል ነገር የለውም። ብረቱ ሁሉ ሳይቀር ነው ኦልሬዲ የወደመው። ምንም አንድም ብሎን ስራ ላይ ይውላል ተብሎ የሚጠበቅ ነገር የለውም። እስከ ወዲያኛው ነው ወደመው ማለት ነው። ዳግም ላይመለስ ወይም ደግሞ እንደገና ላይ ይጠገን የወደመ ድርጅት ሆኖ ነው ያገኘ ነው። ክሬን እንኳን ሳይቀርም ወደ መሬት ገብቶ አንዳንድ ነገር የሚቆፍሩ እንኳን ሳይቀር እግሮቹ ወደ መሬት እንዳይገቡ በፈንጂ እንዲመቱ ነው የተደረገው። ከጥቅም ውጭ እንዲሆኑ ማለት ነው። የቡድኑ አባላት በአካል ከተመለከቷቸው ኢንዱስትሪዎች በተጨማሪ እንደ አልመዳ ጨርቃ ጨርቅ ያሉ ፋብሪካዎችም በጦርነቱ ከፍተኛ ውድመት እንደደረሰባቸው መረዳታቸውን አቶ ካሳሁን ጨምረው ገልጿል። መቀለ የሚገኘው የኮንፌዴሬሽኑ ቅርንጫፍ ጽህፈት ቤት በትግራይ ኢንዱስትሪዎች ላይ ስለደረሰው ውድመትና ስለ ሰራተኞች ሁኔታ ለቡድኑ አባላት ማብራሪያ እንደሰጠም ገልጿል። ምን ጉዳት እንደደረሰ ፕሬዚደንት አድርገውልናል ማለት ነው። በዚህ ባደረግነው ስብሰባ የሞቱ ሰራተኞች በጦርነቱ መካከል ማለት ነው የሞቱ ሰራተኞች እንዳሉ፣ የአካል ጉዳት የደረሰባቸው እንዳሉ፣ አሁንም ፈርቦ ያሉ እንዳሉ የሚል ፕሬዚደንት አድርገውልናል። እንግዲህ የሁለቱ ፋብሪካ የሌላውን ወደ የሚባለውን የሚገልጽ ይሆናል እና በፎቶግራፍ የተደገፈ ፕሬዘንቴሽን አድርገውልናል። በኢንዱስትሪዎች ይሰሩ የነበሩት ሰራተኞች መበታተናቸውን እና ለጉዳትም መዳረጋቸውን ሰምተናል ያሉት ጸሐፊው፣ ጥቂቶቹን በተፈናቃይ መጠለያ ጣቢያዎች ሄደው እንደጎበኟቸው ተናግረዋል። ከምዕራብ ትግራይ ወልቃይት ጽኳር ፋብሪካ እና ከህይወት እርሻ ሜካናይዜሽን ሁመራ ከሚገኘው ተፈናቅለው መቀሌ አካባቢ የተወሰኑ ሰራተኞች ተጠልለው ነው ያሉት፣ እና በመጠለያ ጣቢያ ነው ያሉት። የተወሰኑት ደግሞ ሌላ ቦታ ናቸው፣ ወደ ሽሬ እንደዚህ ተበታትነው ነው አሉ። በየመጠለያ ጣቢያው ነው ያሉት። መቀደ አካባቢ በአካል ለማየት ሞክረናል። መጠለያ ጣቢያ ነው ያሉት ያው ሸራ ማለት ማዳበሪያ ወጥሮ ምን ብለው ተጠልለው እርዳታ እየተረዱ ነው ያሉት ማለት ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል ሰባ ሺህ አባላት እንደነበሩት የገለጹት አቶ ካሳሁን አሁን እነዚህ ሰራተኞች የት እና በምን ሁኔታ ላይ እንደሚገኙ እንደማያውቁ ገልጸዋል። በየገጠሩ ተበታት ነው ነው፣ ያው በዛ ጦርነቱ ጊዜ አሁን ይኑሩ አይኑሩ አላወቅንም ከሰባ ሺውም ራሳሽው ይኑር አስር ሺ ኑር ሀያ ሺህ ኑር አምስት ሺ ኑር ሁሉ ይኑር አይኑር የሚታወቅ ነገር የለም ማለት ነው። የተወሰኑት ያገኘ ናቸዋሉ እነሱም በረሃብ ምክንያት እየተጎዱ ነው ያሉት። ሀገር አቀፉ የሰራተኞች ተቋም በትግራይ ክልል ስለወደሙት ኢንዱስትሪዎች ብዛትና የሀብት መጠን እንደዚሁም የሰራተኞቹን ሁኔታ ለማወቅ የዳሰሳ ጥናት እንደሚያደርግ አቶ ካሳሁን ተናግረዋል። ጥናታዊ ዳሰሳ መደረግ አለበት። አጠቃላይ መቀሌን ዙሪያ ብቻ ሳይሆን ወደ አድዋም ወደ ሌሎችም አካባቢ ሄዶ ምን ያክል ነው የወደመው ምን ያህል ሰራተኞች ከስራዎች ውጭ የሆኑ የሚል ዳሰሳ ጥናት የሚያስፈልገው ስለሆነ ቀጣይ ስራዎችን የምንሰራ ነው የሚሆነው። የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ጦርነቱ ከመጀመሩ በፊት በክልሉ ትላልቅ ኢንዱስትሪዎችን ሳይጨምር 6378 አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩና እነዚህም ከ80 ሺህ በላይ ሰራተኞች እንደነበሯቸው ከዚህ ቀደም ለአሜሪካ ድምፅ በሰጡት ቃለመጠይቅ ገልጸው ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ ስናልፍ ደግሞ ኢትዮ ጅቡቲ የባቡር መስመር በመባል የሚታወቀው እና በቻይና የተገነባው ከአዲስ አበባ ጅቡቲ የሚወስደው መደበኛ ባቡር ወደ ስራ የገባበትን አምስተኛ ዓመት እያከበረ ባለበት ወቅት ቀጠናዊ ትስስርንና ስኬትን በማሳደግ ረገድ አድናቆት አግኝቷል። የባቡር መስመሩን አጠቃላይ እንቅስቃሴ በተመለከተ አሶሴትድ ፕሬስ ያደረሰን ዘገባ ተከታዩ ነው። ባለፉት አምስት ዓመታት የኢትዮ ጅቡቲ የባቡር መስመር የሚያስተናግዳቸው መንገደኞች ቁጥር እያደገ ሄዷል። ከማጓጓዣ የሚገኘው ገቢ ዓመታዊ እድገትም ከ35 ከመቶ በላይ ሆኖ መቆየት መቻሉ ቤልት ኤን ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር በምትተገብረው ፕሮጀክት ስር ከፍተኛ ጥራት ያለው የትብብር ማሳያ ሆኗል። የአስመጭና ላኪ ተቋም ባለቤት የሆነው ፊሊሞን የባቡር ሀዲዱ የንግድ ስራ ሲጀምር የኩባንያውን ጭነት የሚያመላልስበትን መንገድ ከአውራ ጎዳና ወደ ባቡር ትራንስፖርት መቀየሩን ይናገራል። የባቡር መስመሩ በሚያሳየው የስራ ቅልጥፍናና ምቹነትም መደነቁን ይገልጻል። በጭነት መኪናዎች የሚደረግ የአውራ ጎዳና ጉዞ ብዙ እንቅፋቶች አሉት። እዚህ ለመድረስም አምስት ስድስት ቀናት ይፈጅበታል። በባቡር ሲሆን ግን እዚህ ለመድረስ አንድ ቀን ከግማሽ ነው የሚወስደው። በጭነት መኪና ብዙ ወጪ አለው። በባቡር ሲሆን ግን ወጪው በግማሽ ይቀንሳል። 752.7 ኪሎ ሜትር ርዝመት ያለውና በሰዓት 120 ኪሎ ሜትር እንዲጓዝ ተደርጎ የተሰራው የኢትዮ ጅቡቲ መደበኛ ባቡር የተገነባው ከቻይና የባቡር ኢንጂነሪንግ ኮርፖሬሽን እና ከቻይና ሲቪል ምህንድስና ኮንስትራክሽን ኮርፖሬሽን ጋር በተደረገ ስምምነት ነው። በአፍሪካ የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመር ሲሆን ለህዝብ አገልግሎት መስጠት የጀመረው እንደ አውሮፓውያን አቆጣጠር ጥር 1 2018 ዓ ም ነው የቻይና ሲቪል ምህንድስና ኮንስትራክሽን ኮርፖ ኮርፖሬሽን ሊቀመንበር የሆኑት ልዩ ወይሚን ስለ ግንባታው ይህን ይገልጻሉ። የኢትዮ ጅቡቲ የባቡር መስመር በቤልት ኤንድ ሮድ ተነሳሽነት ማዕቀፍ ውስጥ የሚገኝ አንድ ትልቅ ፕሮጀክት ነው። በቻይና የንግድ ተቋማት የተገነባውን የኢንዱስትሪ ሰንሰለት የሚሸፍን የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመርም ነው። ይህንን የባቡር መስመር በመገንባት ሂደት በዲዛይን በማማከር በግንባታ በመሳሪያዎችና እንቅስቃሴዎችን በማስተዳደር ሂደት ሙሉ በሙሉ የቻይና የጥራት ደረጃዎች ተግባራዊ ሆነዋል። ባቡሩ ወደ ስራ ከገባ ወዲህ ባሉት አምስት ዓመታት ውስጥ ደግሞ በኢትዮጵያና ጅቡቲ ኢኮኖሚያዊና ማህበራዊ እድገት ውስጥ ትልቅ ሚና ተጫውተዋል። ባቡሩ ስራ ከጀመረ ባሉት አምስት ዓመታት ውስጥ 1802 የመስመር ጉዞዎችን፣ 5300 መንገደኞችን የማጓጓዝ እና 743 ሚሊዮን ቶን የሚያክል ጭነቶችን የያዘ 6179 ዕቃ የማጓጓዝ ስራ ሰርቷል። የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ የባቡር መንገዱ በኢትዮጵያ የሚገኙ በርካታ ከተሞችን፣ ክልሎችን የሚያቋረጥና ኢትዮጵያን ከጅቡቲ ጋር የሚያገናኝ ግዙፍ መሠረተ ልማት ነው። የወደብ መገልገያዎችን፣ የነዳጅ ቋቶችንና የኢንዱስትሪ መንደሮችን የማገናኘቱ ሂደት ከአዲስ አበባ እስከ ጅቡቲ ላለው አጠቃላይ መተላለፊያ ልማት እጅግ አስፈላጊ ነው። ይህ በጣም ወሳኝ የሆነ ሚና እየተጫወተ ያለና ትክክለኛ ለውጥ የሚያመጣ መሠረተ ልማት ነው። የባቡር መንገዱ በአጠቃላይ የስራ ሂደቱ እስካሁን 140.7 ሚሊየን የአሜሪካን ዶላር ገቢ አስገኝቷል። ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት የተካሄደውን የኦስካር ሽልማት እንቃኛለን። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘው አስቂኙ የትንግርት ፊልም ትላንት በተካሄደው የኦስካር ምሽት ሰባት ሽልማቶችን ወስዷል። ፊልሙ የምርጥ ፊልምና የምርጥ ዳይሬክተር ሽልማቶችን ሲወስድ ሶስት የፊልሙ ተዋናዮች ደግሞ በምርጥ ተዋናይትና በምርጥ ረዳት ተዋናይ መደብ ሽልማቶችን ወስደዋል። ዘዌል በተሰኘው ፊልም ውስጥ የሚተውነው ብረንዳን ፍሬዘርም የምርጥ ተዋናይ ሽልማቱን ወስዷል። የአሜሪካ ድምጹ ማይክ ኦሲለቫን ከሎስ አንጀለስ ያደረሰንን ዘገባ እንግድ ወልዴ እንደሚከተሉ ያቀርበዋል። በምናባዊ ዓለም ስለሚኖር አንድ ስደተኛ እስያዊ ቤተሰብ አስቂኝ ታሪክ የሚተርከውን ፊልም የሰሩትና ከኮሌጅ ጀምሮ በጓደኝነት የቆዩት ዳንኤል ኮዋን እና ዳንኤል ቫይነርት ኦስካር አሸንፈዋል። የማሌዥያ ተወላጇና የ60 አመቷ ሚሼል ዮ ምርጥ ተዋናይ ተብላለች። ሴቶች እድሜ እንዳይገድባችሁ የሚል መልእክት አስተላልፋለች። ማንም ሰው እንደ ድሮ ጎበዝ አይደለሽም እንዲላችሁ አትፍቀዱለት። ዘዌል በተሰኘው ፊልም ውስጥ ከመጠን በላይ የወፈረ ሰው ሆኖ የሚተውነው ብረንደን ፍሬዘር የምርጥ ተዋናይ ሽልማቱን ወስዷል። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ ላይ የሚተውኑት ጄሚ ሊ ከርቲስ እና ኬሁይ ኮዋን በምርጥ ረዳት ተዋናይነት ምድብ ያለውን ሽልማት ወስደዋል። ጄሚ ሊ ከርቲስ ደጋፊዎቿን አመስግናለች። ሽልማቱ የእነርሱም እንደሆነ ተናግራለች። አንድ ላይ ሆነን ኦስካር አሸንፈናል። የተዋከበ ባል ሆኖ የሚተውነው ኬሁን ኳን የምርጥ ረዳት ተዋናይነቱን ሽልማት ተቀብሏል። ቬትናም ተወልዶ በኋላም በሆንግ ኮንግ ስደተኛ ካምፕ ውስጥ የኖረው ኳን ስለ ገራሚ ሕይወቱ አንስቷል። እንዲህ አይነት ታሪክ የሚገኘው ፊልም ውስጥ ብቻ ነው ይላሉ። የኔው ታሪክ መሆኑን ግን ማመን አልችልም። ይህ አሜሪካ የሚሰጠው ውድል ነው። በጀርመናውያኑ የተሠራው የጦርነት ፊልም ኦል ኳይት ን ዌስተርን ፍሮንት በዓለም አቀፍ ፊልም ምድብ አሸናፊ ሆኗል። በተጨማሪም በሌሎች ሶስት ምድቦች ሽልማት ወስዷል። ስለ ሩሲያዊ ተቃዋሚ መሪ አሌክሲ ናቫልኒ የሚተርከውና በስሙ ናቫልኒ ተብሎ የተሰየመው ዘጋቢ ፊልም የመስኩን ሽልማት አንስቷል። የናቫልኒ ባለቤት ዩልያ ያቫልኒያ በመድረኩ ተገኝታ ንግግር አድርጋለች። ባለቤቴ እስር ቤት ነው። ጥፋቱም ለዲሞክራሲ መቆሙ ነው። አሌክሲ ከእስር የምትፈታበትን ቀን እየጠበቅኩ ነው። በሜክሲካዊው ዲሬክተር ጊየርሞ ዴል ቶሮ የተሠራው ፒኖኪዮ በአኒሜሽን መስክ ሲሸለም፣ አርአርአር የተሰኘው የህንድ ፊልም ላይ የሚጫወተው ናቱ ናቱ የተባለው ሙዚቃ ምርጥ በመባል ተሸልሟል። በፊልም ኢንዱስትሪው ኦስካር በየዓመቱ የሚጠበቅ ትልቁ ክንውን ሲሆን ለፊልም አፍቃሪዎችም የሚወዱትን ፊልም እንደገና የሚያዩበትንና ማራኪውን የሆሊውድ ሕይወት በጨረፍታ የሚመለከቱበትን አጋጣሚ ይፈጥራል። እየተከታተላችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሰኞ ምሽት ዝግጅቶቻችንን ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አማህሪክ ወይም በትዊተር ሃሽታግ ቪኦኤ አማህሪክ ላይ መልእክቶቻችሁን ልታደርሱን ትችላላችሁ። በፌስቡክ ገጾቻችን ላይ ባጋረናቸው የተለያዩ ፕሮግራሞች ላይ ካደረሳችሁን አንዳንድ አስተያየቶች መካከል ጥቂቶችን ለማጋራት የዩናይትድ ስቴትስ መንግስት ዓለም አቀፍ ጽኑ ሴቶች በሚል በየአመቱ በሚሰጠው ሽልማት ከተመር ባለፈው ሳምንት ከሽልማቱን ከተቀበሉ 11 ሴቶች መካከል አንዷ የሆነችው ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ጋር በነበረን ቆይታ በርካቶች የደስታ መልእክት አስተላልፋችኋል። በፌስቡክ ስሟ ሞቲ ሩቲ የተሰኘች አድማጭ ደግሞ እውነትም ጽኑ ሴት አይደለም አሜሪካ፣ እግዚአብሔር አይቶታል። በተለይ ቤተሰቦቻቸውን ባ የማይረሳ ነው። አሁንም እምባባሽ ያድርግሽ፣ የብዙ እህቶቻችን ብርታት ሆነሻል ብላለች። የቦረና አርብቶ አደሮች ከብቶ ቻቸውን የሚገዛቸውን ማጣታቸውን እና ችግር ላይ መውደቃቸውን አስመልክቶ ባቀረብነው ዘገባ ላይም እንዲሁ ዳንኤል በቀለ የተባሉ ተከታታያችን መንግስት ሊያግዝበት የሚችልበት ጥሩ መንገድ በፊትም ሆነ አሁን ከብቶቹን በመግዛት ነበር። መንግስት ከዩኒቨርሲቲዎች እስር ቤቶች፣ መከላከያ ተቋማት ጭምር ብዙ የመግዛት አቅም ነበረው። ወደ ሌላ ቦታ ለማዘዋወርም መግዛት ይችል ነበር ብለዋል። ተከታዮቻችንን ስለ አስተያየቶቻችሁ እናመሰግናለን። አሁንም ያሏችሁን አስተያየቶች፣ ጥቆማዎች ማድረሳችሁን ቀጥሉ እንላለን። ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ያማክሩ ይሆናል። በእጅጉ የሚፈራውንና ዛሬ ዛሬ ብዙዎችን ለብርቱ ፈተና ሲዳርግ የሚታየውን የካንሰር ህመም ምንነት አስመልክቶ ከአድማጭ በደረሰ ጥያቄ መነሻ በማድረግ ባለፈው የተጀመረ ቅንብር ተከታይ ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው ሙያዊ አስተያየት የሚሰጡን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ፕሮፌሰር ዛኪ ሸሪፍ ናቸው። ፕሮፌሰር ዛኪ በጆርጅ ታውን ዩኒቨርሲቲም ያስተምራሉ። አሉላ ከበደና ነጋገራቸው። ኩራትና ክብራን የሐኪሙን ይጠይቁ። ተከታታዮች ባለፈው ሳምንት ዝግጅታችን የካንሰር በሽታን ምንነትና ካንሰርን በክትባት ማከም ይቻላል የሚለውን ጨምሮ በጠቅላላ ሀሳብ ደረጃ የሚታዩ ጭብጦችን ነበር መልከት ያደረግ ነው። ዛሬ በቀጥታ የግኝቱን ምንነት ወደምንመለከትበት ነው የምናመራው። ዶክተር ዛኪ በቀደመው ቃለ ምልልሳችን ወደ ካንሰር የተቀየሩ ሴሎችን ሰውነታችን የሚዋጋበት መንገድ አስመልክቶ ነበረ ሰፋ ያለ ማብራሪያ የሰጡን። እስኪ አሁን ደግሞ ወደ ክትባቱ ዜና እንመለስና ይህ አዲስ ተገኘና ብዙ ተስፋ የተጣለበት ክትባት እስካሁን በታዩት የምርምር ሂደቶች በገዳይነቱ ለታወቀው የጣፊያ ካንሰር በእርግጥ መድል ለመሆን የቱን ያህል ተስፋ ሰጪ ሆነው አግኝተውታል? ተስፋ ሁሉ ጊዜ ማድረግ አለብን። ምክንያቱም ብዙ አመታት የተፈጀበት ሪሰርች ላይ በጥናት ምርመራ ላይ አንድና ሁለት ካምፓኒዎች ብቻ አይደሉም። ክሊኒካል ውስጥ ያሉ ወይም ክሊኒካል ሴቲንግ ወይም ሆስፒታል ውስጥ ያሉ ሪሰርች ኤሪያዎች ወይም ሪሰርች ላቦችን ሁሉ እየሞከሩት ያለ ነገር ነው። አሁን ነው በጣም በጣም ፍጥነት ያገኘው፣ ምክንያቱም በኮቪድ ናይንቲን ምክንያት ያው መሰንጀራን የቴክኖሎጂ መስራቱን ስላረጋገጠ ነው። ቴክኖሎጂውና ሀሳቡ አንድ አይነት ለኮቪድ ናይንቲን የተሰጠው ሰው የወሰደውና አትሊስት መከላከያ ያገኘበት፣ ይህኛውን ፓንክራሪ ካንሰርም ያው በሰው መጀመራቸው ደስ ያለኝ ለምንድን ነው? ይህ ነው በጣም አክሲ ሆነውና ገዳይ የሆነው ዋና የሚፈራው። ፓንክራሪ ካንሰር አለበት ሲባል ብዙ ጊዜ የለህም ለማለት ነው። በተለይ ስቴጁ በጣም ቆይቶ ዘግይቶ ስለሚገኝ እና ተስፋ የሚሰጠው ምንድን ነው? አሁን በኮቪድ ናይንቲን ስለተረጋገጠ ምን በካንሰር ቫክሲን በኩልም ሊሰራ ይችላል። ሌላ መጠንቀቂያ ያለበት ምንድን ነው? ሌሎች ነገሮችን ያስከትል ይሆናል እናቅም ካንሰር አንድ አይነት ብቻ አይደለም። ለውጥ ያለበት ሚውቴሽን ሲባል ማአት ሚቶች አይናቸው ለምሳሌ፣ ከመሰረቱ አንድ ህዋስ ሲቀየርና ፊደሎቹ አንዷ ብትቀየርበት ከዛ በኋላ የሚወለዱት ከዛኛው ህዋስ የሚወጡት ሌሎች ህዋሳት እሱን ይዘው ነው የሚያድጉት። ያኛው የተቀየረው ይዘው ነው ባህርያቸው። እነሱ ደግሞ ያችኛውን ከእናታቸው የወረሰቱን ብቻ ሳይሆን ሌላ ደግሞ ፊደል ግን በዛ እየተባዙ ስለሚመጡ ከመጣም ከመጠን በላይ ነው ይባል እየተባዙ ስለሚመጡ የኛው ከእናታቸው የወረሷትን የተቀየረችውን ፊደል ብቻ ሳይሆን የራሳቸውን ደግሞ ለውጥ ያመጣሉ። በዛ ውስጥ ነው ሄተሮጂኒየስ የሚባለው። ሄተሮጂኒየስ ማለት የተለያዩ ሚውቴሽኖች አለው። ቱመሩ አንድ አይነት ብቻ አይደለም ለውጥ ያለው እና በዚህ ተብሎ ቫክሲኑ ሲሰራ በአንድ ፊደል ለውጥ ብቻ የተመረኮዘ ከሆነ ብቃት ላይ ነው ይችላል። እዛ ሰውነቱ ሲገባ እንደ መከላከያ ሆኖ ወይም ያኛውን ቱምር ለማጥፋት ይከብድ ይሆናል። ዶክተር ዛኪ ካንሰርን በክትባት ህክምና ለማከም የተደረጉ ሌላ የካንሰር አይነትን ቢሆን ከዚህ ማዛመድ የምንችላቸው በዚህ ቫክሲን ቴራፒ በተባለው የክትባት ህክምና አማካኝነት ለማከም የተደረጉና ስኬታ የማይሆኑ ሌሎች ጥረቶች፣ ሌሎች ሙከራዎች ሲኖር ይሆን ካሉ በምሳሌ ያስረዱን። አው ይሄ መርክና መርክ የሚባል ፋርማሲቲካል ካምፓኒ አለ በጣም የታወቀ ነው እሱና ሞደርና ሞደርና የሚባል ያው የኮቪድ ናይንቲን ቫክሲን ካወጡት የሜሴንጀር አርኤንኤ ቴክኖሎጂ ከተጠቀሙት አንዱ ነው ሌላኛው ፋይዘር ነው ሞደርናና መርክ አሁን አብሮ እየሰሩ ያሉ ምንድን ነው ማድረግ የፈለጉት የቆዳችን ውስጥ የሚገኘው ካንሰር በተለይ መለኖማ የሚባለው የኢሚኖቴራፒ የሚባል መርክ ያወጣው ኦልሬዲ ትልቅ መድሃኒት አለ ይሄ መድሀኒት የተለያየ ቴክኖሎጂ ነው እሱ ፒዲኤል ዋን የሚባል ካንሰር ሴሎችን የሚጠብቃቸውና የሚሸፍናቸው ሞለኪውል አላቸው። ለምሳሌ ቲሴል ራሱ መከላከያው፣ እነዚህ ካንሰር ሴሎችን ያያቸዋል፣ ግን ደህና መስሏቸው ይተዋቸዋል። የሚኖተረፒ የሚ አሁን ባለ መርክ ያወጣው እሱን አንማስክ ለማድረግ ያኛውን ሽፋን ለማውጣትና እሱን ለማጋለጥ ጥሩ ነው፣ ብዙ ሰዎችን ያድነዋል። ግን ከመጠን በላይ እንደተጠበቀው አልሆነም። አሁን የሞደርና መሰንጀር አር ኤን ኤ ቴክኖሎጂ መጥቶ ቅድም ዘት እንደተነገረው ሲንቴቲክ የሆነ መሰንጀር አር ኤን ኤ ካስገቡ ለዛኛው የቆዳ ካንሰር ሁለቱ አብሮ ተጣምሮ ሲሰሩ አርባ አራት ፐርሰንት ሰዎች የሜላኖማ ካንሰር ያለባቸ ሜላኖማ ማለት የቆዳ ካንሰር ያለባቸውን መቶ ሀምሳ ሰዎች ለትራያል ትራያል የሚባለው ክሊኒካል ትራያል እንግዲህ ለሙከራ ነው ለውጥ አምጥተዋል። ስድስት ወር አዩት፣ ካንሰሩ አልተመለስ ግን መንገዱ ተስፋ የሚሰጥ ነው ንመስ ተስፋ የሚሰጥ ነው። በእርግጥ የካንሰር በሽታ ገዳይነት፣ ይልቁንም ደግሞ የጣፊያ ካንሰርን የመሰለ ቅድም እርስዎ እንዳሉት የሞት ፍርድ የተሰጠ እስኪመስል ድረስ ተስፋ የሚያስቆርጠው በተለይ ዘግቶ ከመታወቁ ጋር የተገናኘውን አስረድተዋል። ሌሎች መሰል የእርስዎ ሙያ የሚመለከቱ የምርምር ጥናቶችንም በተመለከተ በተመሳሳይ መልሰን እንደምናገኘው ተስፋ አድርጋለሁ። ፕሮፌሰር ዛኪ ሸሪፍ በሀዋርድ ዩኒቨርሲቲ የሕክምና ሳይንስ ትምህርት ቤት የካንሰር ምርምር ባለሙያና መምህር፣ ለጊዜው በጣም አመሰግናለሁ። እግዜር ይስጥልኝ። አሉላንና እንግዳውን እጅግ አርገን እናመሰግናለን። ተከታዩ ደግሞ የአፍሪካ ነክ ዘገባዎች ነው። ከ ሀያ ዓመታት በፊት ሰፋፊ የእርሻ መሬቶቻቸው በመንግስት የተወረሰባቸው ዚምባብያውያን ገበሬዎች ወደ አጎራባች ዛምቢያ ገብተው እያረሱ በመበልፀግ ላይ ናቸው። ባለፈው ዓመት ወደ ዚምባብዌ የእርሻ ምርትም መላክ ጀምረዋል። ዚምባብዌ በምግብ ዋስትና ችግር ላይ ስትሆን፣ አንዱ የችግሩ ምክንያት የቀድሞቹ ገበሬዎች የእርሻ መሬት መወረሱ መሆኑን በመጥቀስ ኮሎምበስ ማቡንጋ ከዛምቢያ ቺሳማ ወረዳ ያጠናቀረው ዘገባ የዛሬ የአፍሪካ ርዕሶች ትኩረት የሚያደርጉበት ጉዳይ ነው። ቆንጅ ታየ ታቀርበዋለች። ግራምሬ ሀገራቸው ዚምባብዌ ሳሉ ከዋና ዋና ጥጥ አምራች ገበሬዎች መካከል አንዱ ነበሩ። በአሁኑ ጊዜ ኑሯቸውን ዛምቢያ ቺሳምባ ወረዳ አድርገው እያረሱ ይኖራሉ። እዚህም በግብርና እውቀታቸው ስኬት አስመዝግበዋል። ከዛምቢያ ብሉቤሪስ የሚባለውን የእንጆሪ አይነት ወደ ቻይና በመላክ የመጀመሪያ ገበሬ ናቸው። ዚምባብዌ የነበራቸውን አንድ ሺህ ሄክታር የእርሻ መሬት አንድ የጦር ሰራዊት ጄነራል እንደወረሱባቸው ይናገራሉ። አሁን ዛምቢያ ውስጥ 15 ሺህ ሄክታር የእርሻ መሬት ሊገዙ እቅድ አላቸው። ቢሆንም ከሀገራቸው ውጭ ባገኙት ስኬት ኩራት እንደማይሰማቸው ነው የሚናገሩት። ደስ አይለኝም። እሱ ግልጽ ነው። ምክንያቱም ዚምባብዌም ቢሆን ምን ያህል መስራት እንደሚቻል አውቃለሁ። ድሮም ከውጭ ከምትገዛው የበለጠ ወደ ውጭ ትልቅ ነበር። አሁንም እንደ ድሮዋ ለመሆን ትችላለች። የሚያስፈልገው ትክክለኛ ፖሊሲዎችን ማውጣት ብቻ ነው። ቀላል ነው። የግሉ ዘርፍ የግብርናውን ዘርፍ ይምራው። እንደ አውሮፓውያን አቆጣጠር በሁለት ሺህ ዓመተ ምህረት በጊዜው የነበረው የፕሬዚደንት ሮበርት ሙጋቤ መንግስት ጥቁሮቹን ገበሬዎች ለም መሬት እንዳይዙ አድርጎ በድህነት ያስቀራቸውን የቅኝ አገዛዙን ዘመን የመሬት ስሪት እቀይራለሁ ብሎ የነጮቹን ባለትላልቅ ሁዳድ ገበሬዎች መሬት ወረሰ። ያኔ ነው ግራምሬ አገር ለቀው ዛምቢያ የገቡት። ይህ ዘጋቢ የዚምባብዌን ባለስልጣናት ስለ ጉዳዩ ለማነጋገር ላቀረበው ጥያቄ መልስ ሊያገኝ አልቻለም። የዛምቢያ ብሔራዊ የአርሶ አደሮች ማህበር ቃል አቀባይ ካኮማ ካልቪን ካሊየ ለቪኦኤ በሰጡት ቃል እንደ አውሮፓውያን አቆጣጠር በሁለት ሺዎቹ የመጀመሪያ ዓመታት ዛምቢያ ሄደው ለመኖር የጠየቁ ወደ ሶስት መቶ የሚሆኑ መሬታቸው የተወረሰባቸው ዚምባብዌያውያን ገበሬዎች እንደነበሩ ያስታውሳሉ። ለዛምቢያ ያበረከቱትን አስተዋጽኦም እንዲህ ሲሉ ነው የገለጹት። በምርት ረገድ ምን ያህል አስተዋጽኦ እያበረከቱ እንደሆኑ እንመልከት። ስንዴ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም በአመት 60ሺ ሜትሪክ ቶን ነበር የሚመረተው። አሁን በጣም አድጎ በአማካይ ከ300 እስከ 420ሺ ሜትሪክ ቶን ይመረታል። ስለዚህ ዝምባብዌውያኑ ገበሬዎች በጣም ከፍተኛ አስተዋጽኦ እያበረከቱ ነው ዛሬ አሉ፣ የዛምቢያው የገበሬዎች ማህበር ተጠሪ አስከትለው፣ ዛሬ ዛምቢያ ሽንኩርት፣ ቲማቲም፣ ድንች ወደ ውጭ ትልካለች። በአንድ ወቅት የአካባቢው የዳቦ ቅርጫት የነበረችው ዚምባብዌ ባለፈው ዓመት በቆሎ ከዛምቢያ ገዝታለች ብለዋል። የዛምቢያው የተጠባባቂ የምግብ ክምችት መስሪያ ቤት ሊቀመንበር የሆኑት ኬልቪን ሃምቢ ዌዚያ በበኩላቸው ሀገራቸው ዚምባብዌያውያኑ ገበሬዎች ከተሰማሩበት የግብርና ዘርፍ የምታገኘውን የውጭ ምንዛሪ ለማሳደግ ፍላጎት እንዳላት ገልጸዋል። የቀድሞዎቹ የዚምባብዌ ገበሬዎች ለውጭ ገበያ የሚያቀርቡት የእርሻ ምርት በጣም ጥራት ያለው እንደሆነ አውቃለሁ። ትልቅ አስተዋጽኦ እያበረከቱ ናቸው። ለግብርና ዘርፋችን ያበረከቱትን አስተዋጽኦ ለማሳነስ አይቻልም። በጣም ጠቅመውናል። አይሄዱብንም ብለን ተስፋ እናደርጋለን። ዚምባብዌዊ ገበሬ ግራሃም ሬ በበኩላቸው ዚምባብዌያን ነን። አማራጭ ስለሌለን ነው እንጂ ወደ አገራችን ብንመለስ ደስ ባለን ነበር። የዛምቢያ መንግስት በደንብ ይዞናል። ስለዚህ እዚህ መቆየት እንፈልጋለን። በዚህ መልካም ግንኙነት ታዲያ ዛምቢያ ትጠቅማለች። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ።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 በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። ተከታዩ ዝግጅታችን ደግሞ ሳምንታዊው የስፖርት መሰናዶ ነው። በእንግሊዝ ፕሪሚየር ሊግ የአርሰናልና ማንቸስተር ሲቲ ትንቅንቅ ሲቀጥል፣ ማንቸስተር ዩናይትድ ከዋንጫው ፍክክር ርቋል። የኢንዶኔዥያ ፍርድ ቤት በካንጅሮሃን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ተጠያቂ ናቸው ባላቸው ሁለት የአንድ ክለብ ባለስልጣናት ላይ የእስር ውሳኔ አስተላልፏል። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በ ከፈለው ክፍያ በሙስና ክስ ሊመሰረትበት ነው። እነዚህንና በደብረ ብርሃን ከተማ ትላንት የተካሄደውን የግማሽ ማራቶን ውድድር አካቶ ኬኔዲ አባተ የዛሬውን የስፖርት ዘገባ አዘጋጅቷል። ትናንት በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች የሊጉ መሪ አርሰናል የአምስት ነጥብ ልዩነቱን ያስቀጠለ ውጤት ሲያስመዘግብ ከሳምንት በፊት በሊቨርፑል የሰባት ለዜሮ ሽንፈት የተከናነበው ማንቸስተር ዩናይትድ በሊጉ ግርጌ ላይ ከሚገኘው ሳውዛምተን ጋር ነጥብ ተጋርቷል። ለዋንጫው ብርቱ ፉክክር በማድረግ ላይ የሚገኘው አርሰናል ወደ ፉልሃም ስታዲየም አቅንቶ የቤት ሥራውን በሚገባ ሰርቶ ተመልሷል። ጨዋታውን በበላይነት ተቆጣጥሮ የዘለቀው አርሰናል ከረፍት በፊት ባስቆጠራቸው ሶስት ግቦች ፉልሃምን ሶስት ለዜሮ ማሸነፍ ችሏል። ተጫውተዋል። በዚህም ማንቸስተር ሲቲ ቅዳሜ ዕለት ክሪስታል ፓላስን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ወደ ሁለት አጥብቦት የነበረው ልዩነት ወደ አምስት ተመልሷል። አርሰናል ሊጉን በ66 ነጥብ ሲመራ ሲቲ በ61 ነጥብ ይከተላል። ሶስተኛ ደረጃ ላይ ተቀምጦ ሁለቱን ክለቦች በቅርብ ርቀት ሲከተል የነበረው ማንቸስተር ዩናይትድ በበኩሉ ትናንት በኦልትራፎርድ ሳውዝሀምፕተንን አስተናግዶ ዜሮ ለዜሮ በሆነ የአቻ ውጤት ተለያይቷል። ዘንድሮ ዩናይትድ ላሳየው መሻሻል ቁልፍ ሚና በመጫወት ላይ የሚገኘው ካዘሚሮ በ ዛምተኑ ካርሎስ አልካራዝ ላይ በሰራው ጥፋት በ34ተኛው ደቂቃ ላይ በቀይ ካርድ መውጣቱ ለዩናይትድ ነጥብ መጣል ከፍተኛ አስተዋጽኦ አድርጓል። ካዘሚሮ ዘንድሮ ሁለት ቀይ ካርዶችን ማየቱን ተከትሎ በቀጣዮቹ አራት የእንግሊዝ ሊግ ጨዋታዎች ላይ ክለቡን ወክሎ የማይሰለፍ መሆኑ ደግሞ ለዩናይትድ ሌላው አሳዛኝ ዜና ነው። በሌሎች ጨዋታዎች ሊቨርፑል በቦርንማውዝ አንድ ለዜሮ በመሸነፍ የሰሞኑ አስደናቂ ግስጋሴው ሲገታ፣ ኒውካስል ዩናይትድ ወልቨርሃምፕተንን ሁለት ለአንድ በመርታት አራት ውስጥ ገብ ለመጨረስ ያለውን ተስፋ አለምልሟል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ ኖቲንጋም ፎረስትን ሶስት ለአንድ በማሸነፍ ካለፈው ሳምንት ሽንፈቱ አገግሟል። ቼልሲም ሌስተር ሲቲን በተመሳሳይ ውጤት ሶስት ለአንድ ረድቶ የማሸነፍ ጉዞውን ቀጥሏል። የኢንዶኔዥያ ፍርድ ቤት በካንጁሯን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ሁለት የአንድ ክለብ ባለስልጣናትን ተጠያቂ አድርጓል። ውሳኔውን ያስተላለፈው የሀገሪቱ ፍርድ ቤት በቸልተኝነት ከዓለማችን አስከፊ ከሆኑ የስታዲየም አደጋዎች መካከል አንዱ እንዲከሰት አድርገዋል ያላቸውን ሁለት የጨዋታ ኃላፊዎች ጥፋተኝነት አረጋግጦ የእስር ቅጣት አስተላልፎባቸዋል። እንደ አውሮፓውያኑ ጥቅምት 222 በአሬማ እግር ኳስ ክለብና በፐርሴባያ ሱራባያ መካከል የተካሄደ የተወሰደውን ጨዋታ ተከትሎ የተፈጠረውን ግርግር ለማርገብ ፖሊስ አስለቃሽ ጭስ ሲተኩስ ተመልካቾች ከስታዲየሙ ለመውጣት ሲሯሯጡ በነበረው መጨናነቅ በትንሹ 135 ሰዎች ህይወታቸውን ሲያጡ በርካቶች ተጎድተዋል። በቸልተኝነት የሰዎች ህይወት እንዲያልፍና ከባድ ጉዳት እንዲደርስባቸው በማድረግ ጥፋተኛ የተባለው የጨዋታው ዝግጅት ክፍል ኃላፊ አብዱል ሀሪስ የአንድ አመት ተኩል እስራት ተፈርዶበታል። አቃቤ ህግ በግለሰቡ ላይ ስድስት አመት እንዲፈረድ ነበር ጥያቄ ያቀረበው። በተመሳሳይ የፍርድ ቤቱ ዳኞች በቸልተኝነት የጥፋተኝነት ውሳኔ ያስተላለፉበት ሱኮ ሱትሪስኖ የተባለ ሌላ ግለሰብ ደግሞ የአንድ ዓመት እስራት ተፈርዶበታል። የእስር ውሳኔ የተላለፈባቸው ሁለቱም ግለሰቦች የአሬማ ክለብ ሰራተኞች የነበሩ ሲሆን ከእግር ኳስም እስከ ወዲያኛው እግድ ተጥሎባቸዋል። የኢንዶኔዥያ የሰብዓዊ መብት ኮሚሽን ባደረገው ምርመራ የግርግሩ ዋና መንስኤ በፊፋ የማይፈቀደው የአስለቃሽ ጭስ 45 ጊዜ መተኮሱ መሆኑን አረጋግጫለሁ ሲል Boktu to a, a bern የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በፈጸመው ክፍያ የሙስና ክስ ሊመሰረትበት ነው። ክለቡ ለቀድሞው የስፔን የዳኞች ኮሚቴ ምክትል ፕሬዚደንት ሆዜ ማሪያ ኤንሪኬዝ ኔግሬራ ኩባንያ በፈጸመው ክፍያ ምክንያት ነው አቃቢያን ህጎች ክስ ሊመሰርቱበት የተዘጋጁት። ባርሴሎና እንደ አውሮፓውያኑ ከ2001 እስከ 2018 ባለው ጊዜ ውስጥ ክለቡን የሚጠቅሙ ውሳኔዎችን እንዲያሳልፉ ለማድረግ ከ7 ሚሊዮን ዶላር በላይ ለኔግሬራ ኩባንያ መክፈሉ ተገልጿል። የስፔን የግብር ባለስልጣናት ባለፈው ወር ዳስኒል 95 በተባለው የኔግሬራ ኩባንያ ላይ ባደረጉት ምርመራ ነው ክፍያው መፈጸሙን ይፋ ያደረጉት። በዚህም የባርሴሎና ክለብ የቀድሞ ባለስልጣናትና ኔግሬራ በሙስናና ሐሰተኛ የንግድ ሰነድ በማዘጋጀት ክስ እንደሚመሰረትባቸው አቃቢያን ህጎች ማስታወቃቸውን የስፔን መገናኛ ብዙኃን ዘግበዋል። ክሱ ክለቡን እንዲሁም የክለቡን የቀድሞ ፕሬዝደንቶች ጆሴፍ ማሪያ ባርቶሚና ሳንድሮ ሮሴልን እንደሚያካትትም ነው የተገለጸው። ባርሴሎና በበኩሉ ለዳስኒል 95 ክፍያ እንደከፈለ አምኖ፣ ነገር ግን ክለቡ ለኩባንያው ክፍያ የፈጸመው ቴክኒካዊ የማማከር አገልግሎት ለማግኘት በገባው ኮንትራት መሰረት እንደሆነ አመልክቶ በመከራከር ላይ ነው። በመጨረሻም አትሌቲክስ በደብረ ብርሃን ከተማ በተካሄደው የግማሽ ማራቶን ውድድር አትሌት ዘውዲቱ አደራውና አትሌት ጫላ ከተማ አሸናፊ ሆኑ። ትናንት እሁድ በተካሄደው 16ኛው የኢትዮጵያ ግማሽ ማራቶን ውድድር በወንዶች ምድብ የኦሮሚያ ኮንስትራክሽን ኢንጂነሪንጉ አትሌት ጫላ ከተማ ውድድሩን አንድ ሰዓት ከ04 ደቂቃ ከ27 ሰከንድ በማጠናቀቅ አንደኛ ሲወጣ፣ ተሰማ መኮንን ከፌዴራል ማረሚያ ሁለተኛ፣ ሀብታሙ አብዲ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ወጥተዋል። በሴቶች ምድብ ደግሞ ግማሽ ማራቶን ውድድሩን አንድ ሰዓት ከ15 ደቂቃ ከ12 ሰከንድ ያጠናቀቀችው አትሌት ዘውዲቱ አድራው ከአማራ ፖሊስ ስታሸንፍ፣ ሌላዋ የአማራ ፖሊስ ተወካይ እናትነሽ አላምረው ደግሞ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮ ኤሌክትሪክ አትሌት የሆነችው መሰረት ጎላ ደግሞ ሶስተኛ ሆና ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለስፖርት ዘገባዎቹ እናመሰግናለን። ከዚሁ ከስፖርት ወሬዎች ሳንወጣ ግን የአፍሪካ የቅርጫት ኳስ ሊግን እንቃኛለን። የአፍሪካ የቅርጫት ኳስ ሊግ ሶስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ከተማ ተጀምሯል። ሀብታሙ ስዩም የውድድሩን አበይት ክንውኖች በአጭሩ ያስቃኘናል። የአፍሪካ የቅርጫት ኳስ ሊግ ሦስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ተጀምሯል። የዚህ ዓመት ፉክክር 12 ቡድኖች የሚሳተፉበት ሲሆን ቡድኖቹ በሦስት ምዕራፍ ተከፍሎ በሚደረገው ውድድር ላይ የላቀ ብቃት በማሳየት በሊጉ ታሪክ ውስጥ ስማቸውን በደማቁ ለማጻፍ ይፋለማሉ። በመጀመሪያው ምዕራፍ የሰሐራ ምድብ የተደለደሉ ስድስት ቡድኖች ለሚቀጥሉት ሁለት ሳምንታት 15 ጨዋታዎችን ሴኔጋል በሚገኘው የዳካር አሬና ያከናውናሉ። ከሚመጣው የአውሮፓውያኑ ሚያዝያ 26 እስከ ግንቦት ስድስት ባለው ጊዜ ደግሞ በናይል ምድብ የተደለደሉ ስድስት ቡድኖች በካይሮ ዶክተር ሙስጠፋ ሐሰን የስፖርት ማዘውተሪያ ይፎካክራሉ። ከሁለቱም ምድቦች ልቀው የሚገኙ በአጠቃላይ አራት ቡድኖች ከግንቦት 21 እስከ 27 በሩዋንዳ ኪጋሊ አሪና በሚደረጉ ፉክክሮች ነጥረው ከወጡ በኋላ ግንቦት 27 ቀን የዓመቱ ውድድር ቻምፒዮን በይፋ ይታወቃል ተብሎ ይጠበቃል። በአጠቃላይ 38 ጨዋታዎች የሚስተናገዱበት የዚህ ዓመት ውድድር ቅዳሜ ሌት ሲጀመር የተገናኙት የሴኔጋሉ ኤኤስ ዶዋኔስና የአይቨሪ ኮስቱ አቢጃን የቅርጫት ኳስ ክለብ ሲሆኑ አቢጃን የቅርጫት ኳስ ክለብ 76 ለ70 በሆነ ውጤት ተጋጣሚውን ረትተዋል። በቀጣዩ ቀን በተደረጉ ጨዋታዎች የሩዋንዳው ኢነርጂ ግሩፕ የናይጄሪያው ካዋራ ፋልከንስ የቅርጫት ኳስ ቡድንን 64 ለ48 አሸንፏል። በዚሁ ቀን የቱኒዚያው ኤኤስ ሞነስትሪኒ የማሊውን ስታድ ማሊያንን 78 ለ68 በሆነ ውጤት ድል አድርጓል። ጨዋታዎችና ከጨዋታው ጋር የተገናኙ ትንታኔዎች በቪኦኤ የእንግሊዝኛ ቋንቋ ገጽ ላይ በየዕለቱ ይቀርባሉ።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 ቀደም ሲል በሰማችኋቸው የመገኛ መንገዶቻችን በፕሮግራማችን ላይ ያላችሁን አስተያየቶች እንዲሁም ቢካተቱ በፕሮግራሞቻችሁ የምትሏቸውን ጉዳዮች ጥቆማ እንድትሰጡን በድጋሚ ለማስታወስ እወዳለሁ። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አሊ ሙሐመድ ራጌ የተባለውን የሽብርተኛው አልሻባብ ቀንደኛ አባል ማንነት ወይም ያለበትን ለጠቆመ የዩናይትድ ስቴትስ መንግሥት አምስት ሚሊዮን ዶላር ይሸልማል ሲል የዛሬው ርዕስ አንቀጽ ይጀምራል። የገንዘብ ሽልማቱን የሚሰጠው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለፍትሕ ሽልማት የተሰኘውና በዲፕሎማቲክ ደህንነት አገልግሎት የሚተዳደረው ፕሮግራም ነው ብሏል ርዕስ አንቀጹ። እንደ አውሮፓን አቆጣጠር በ1966 ሶማሊያ ሞቃዲሾ የተወለደው አሊ መሐመድ ራጌ አሊ ዲር በሚል ስምም ይታወቃል። የአልሻባብ ቁልፍ መሪ ሲሆን የቡድኑ ሹራ ምክር ቤት አባልና ከእንደ አውሮፓን አቆጣጠር 2009 ጀምሮ ደግሞ የሽብር ቡድኑ ዋና ቃል አቀባይ ነው። ኬንያና ሶማሊያ ውስጥ የተፈጸሙ የሽብር ጥቃቶችን በማቀደም ተሳትፏል። በኬንያ ሶማሊያ፣ እንዲሁም በሌሎች ጎረቤት አገሮች ለተፈጸሙትና የአሜሪካ ዜጎችን ጨምሮ በሺህ የሚቆጠሩ ሰዎች ለተገደሉባቸው የሽብር ጥቃቶች አልሸባብ ተጠያቂ ነው። ይህ የሽብር ቡድን በአሜሪካ በጥቅሟ በሸሪኮቿና በውጭ አጋሮቿ ላይ የሽብር ጥቃት ለመፈጸም ማሰብ ማቀድና ማሴሩን ቀጥሏል ሲል ርዕሰ አንቀጹ አክሏል። ከ19 ወራት በፊት የአሜሪካ የውጭ ጉዳይ ሚኒስቴር ራጌን በተለየ ሁኔታ የሚታይ ዓለም አቀፍ አሸባሪነት ፈርጆታል። ይህም ማለት በዩናይትድ ስቴትስ ስልጣንና ግዛት ስር የሚገኝ ንብረቱ በሙሉ ይታገዳል፣ እንዲሁም አሜሪካውያን ከእርሱ ጋር ምንም አይነት ንግድ ወይም ሌላ ገንዘብ ነክ ግንኙነት እንዳያደርጉ ይከለክላል። በተጨማሪም በየካቲት 222 የተመድ የጸጥታው ምክር ቤት የሶማሊያ ማዕቀብ ኮሚቴ በውሳኔ ሐሳብ ቁጥር 293 አንቀጽ 43 ኤ መሠረት የሶማሊያን ሰላም ጸጥታና መረጋጋትን የሚያውክ ሥራ ውስጥ በመሳተፍ ወይም ድጋፍ በማድረግ በሚል ራጌን ማዕቀብ የተጣለባቸው ግለሰቦች ዝርዝሩ እስከቶታል። እርሶ ወይም ሌላ እርሶ የሚያውቁት ሰው አሊ መሐመድ ራጌ ያለበትን የሚጠቁም መረጃ ካለው ከመላው ዓለም በስልክ ቁጥር ሲደመር አንድ ሁለት መቶ ሁለት ሰባት መቶ ሁለት ሰባ ስምንት አርባ ሶስት በሲግናል በቴሌግራም ወይም በዋትሳፕ፣ እንዲሁም ኬንያ ውስጥ ከሆኑ በቁጥር ሲደመር ሁለት አምሳ አራት ሰባ አንድ ሰማኒያ ሰባት አስራ ሁለት ሶስት መቶ ስልሳ ስድስት ሶማሊያ ካሉ ደግሞ በሲደመር 25268434338 ለፍትሕ ሽልማት ፕሮግራምን ያሳውቁ። ሁሉም መረጃዎች ምስጢራዊነታቸው የተጠበቀ ይሆናል ብሎ ሬሳ አንቀጹ። ይህን ሽልማት በተመለከተ ተጨማሪ መረጃ ከፈለጉ ለፍትሕ ሽልማት ፕሮግራም ድረገጽ ደብሊው ደብሊው ደብሊው ሪዎርድስ ፎር ጃስቲስ ዳትኔት ላይ ያገኛሉ። በሚቀርቡት አሳማኝ መረጃዎች ሁሉ ምርመራና ማጣራት ይደረጋል። የመረጃ ሰጪዎቹን ማንነት በምስጢር ይያዛል ሲል ርዕስ አንቀጽ ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ያምሾት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች አሁንም በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማጋራት አትርሱ። የስልክ መስመራችን 2022513505 ነው። ከፊት የመደመር ምልክትና አንድን አስቀድሙ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ደናደሩ Thank